የቀድሞው የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ከሀገር ወጥቶ እንዲታከም የቀረበውን የእግድ ይነሳልን አቤቱታ ዛሬ የተመለከተው ፌዴራል ጠቅላይ ፍርድ ቤት አቶ ሀብታሙ በሀገር ውስጥ መታከም እንደማይችል ሕክምናውን ከሀገር ውጭ ማድረግ አለበት የሚል በሐኪሞች የተወሰነ ማስረጃ ካቀረባችሁ በማንኛውም ሰዓት እግዱ ይነሳል መባላቸውን ጥበቃው አቶ አመሀ መኮንን ለአሜሪካ ድምፅ ዛሬ ተናግረዋል። ጽዮነች አቶ አመሀን ያነጋገረቻቸው አቶ አማሃ መኮንን ለአሜሪካ ድምፅ ስለ ሁኔታው ሲያስረዱ አቶ ሀብታሙ አያሌው በጠና መታመሙን ገልጸው ህመሙ ከባድ መሆኑንና በዚህ ሁኔታ ሀገር ውስጥ መታከም ስቃውን የበለጠ ከባድ ስለሚያደርገው ውጭ ሀገር ሄዶ መታከም እንዲችል በፍርድ ቤት የተጣለበት የመንቀሳቀስ መብት እገዳ እንዲነሳለት በትናንትና ዕለት ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ላስገቡት አቤቱታ አቶ ሀብታሙ ሕክምናውን ከሀገር ውጭ ማድረግ አለበት የሚል የሐኪም ማስረጃ ካቀረባችሁ እግዱን እናነሳለታለን የሚል ምላሽ እንደተሰጣቸው ገልጸዋል በሌላ በኩል ይሄ የማይቻል እንኳን ቢሆን መደበኛው ቀጠሮ ማክሰኞ ነው በይግባኙ ላይ ውሳኔ ለመስጠት በዛ ቀን በጉዳዩ ላይ ውሳኔ ሰጥተን አጠቃላይ ልባት ልንሰጠው እንሞክራለን ነው ያሉት በዛም ቀን ራሱ በዋናው ጉዳይ ላይ የመጨረሻ ልባት መስጠት ባይቻል እንኳን ሀብታዊ ጉዳይ በተለይ አይተን አንድ አይነት መፍትሄ እንሰጣለን የሚል ነው በእኛ በኩልም እግዱን እንኳን ለማንሳት የማይቻል ቢሆን በዋስትና ሊቀየር የሚችልበት ሁኔታ እንዲታይ ጠይቀን ፍርድ ቤቱ ይህንን ተገነዘበው ይመስላል። አቶ ሀብታሙ አያሌው ማዕከላዊ በእስር ላይ በነበረበት ወቅት ሕመም እንደጀመረው የተገለጸ ሲሆን በወቅቱም ሕክምናና ክትትል ባለማግኘቱ እዚህ መድረሱን ቤተሰቦቹ ይናገራሉ። አቶ አማህ መኮንን አቶ ሀብታሙ አሁን ባለበት ሁኔታ እዚህ ሀገር ቢታከም የባሰ የተወሳሰበ ችግርና የከፋ ህመም እንደሚያጋጥመው ከሐኪም እንደተነገራቸው ያስረዳሉ። ለመርዳት ተብሎ የሚደረግ ህክምናና ከሚሆን በስተቀር አንደኛ በጣም ስቃይ የሚያስከትል ህክምና ነው የሚደረገው። ያው ኦፕሬሽን ነው። ኦፕሬሽኑ ግን ወደ አራት ጊዜ ነው የሚደረገው። ነገር ግን አሁን በዓለም ላይ ለዚህ አይነቱ ህመም ያለው የተሻለ እና በጣም አስተማማኝ ህክምና አንደኛው ታፒንግ የሚባል ነው። ሌላ የኮልድ ሰርጀሪ የሚባሉ አይነቶች ናቸው። እነዚህ እንደዚህ አይነት ህክምናዎች ኢትዮጵያ ውስጥ አይሰጡም። ስለዚህ ማንም ሰው በእንዲህ አይነት ህመም ደረጃ ላይ ያለ ሰው አሁን ሀገር ውስጥ ሊሰጥ ከሚችለው ህክምና አይነት ይልቅ በውጭ ሀገር የሚደረጉት ህክምናዎችን ማግኘት ቢችል በጣም እንደሚመረጥ ነው እየነገሩን ያሉት። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በትናንትና አቶ ሀብታሙ አያሌውን በተመለከተ ባወጣው መግለጫ አቶ ሀብታሙ አያሌው በሶስተኛ ደረጃ የኪንታሮት ማለትም ሄሞሮይድስ በሽታ በከፍተኛ ሁኔታ በመሰቃየት ላይ እንደሆነ በመግለጽ ተንቀሳቅሶ የመታከም መብቱ ተጠብቆ በአስቸኳይ ከሀገር ወጥቶ መታከም እንዲችል እንዲደረግ የኢትዮጵያውን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጠይቋል። አቶ አመሀ መኮንን አቶ ሀብታሙ አያሌው አሁን ከነስቃዩ በሆስፒታል እንደሚገኝና ሐኪሞች እያደረጉለት ባለው ከፍተኛ ርብርብ ህመሙን በማስታገሻ መድኃኒት እያስታገሱ በዛሬ ሁለት ትንሽ መንቃት እንደቻለ ጠቁመዋል።